ዝግጅቱ የራዲዮ መጽሔት ቢሆንም በአዲሱ 2009 ዓ ም የዋለው የእንቁጣጣሽ የቅዱስ ዮሐንስ የርዕሰ አውደ ዓመት መሰናዶ ነው። እናም ዛሬ የእንቁጣጣሽን ወግና ባህል እየተጫዋወትን ቀደም ሲል ያነሳናቸውን የቅዱስ ዮሐንስንና የርዕሰ አውደ ዓመትን ትርጉምና ስያሜም እየተነጋገር የአዲስ አበባውን ንጉሥ ያክሉን ይዘን ነው የምናመሸው። እንዲያውም ንጉሡ ንጉሴን መስመር ላይ እንደያዘው እየነገረን ነው። እንቁጣጣሽ ንጉሴ፣ እንኳን አደረሰ እንኳን ከዘመነ ከዘመነ ዮሐንስ ወደ ዘመነ ማቴዎስ በለዋ። ታዲያ እግዚአብሔር ይስጥልን ንጉሴ። በድጋሜ ሰላም እንቁጣጣሽ፣ ንጉሴ እንኳን አደረሰ ከእነ ቤተሰብ አመሰግናለሁ። ይህም ለሁላችሁም እመኛለሁ። እንግዲህ የዘንድሮ አመት በዓል ያው፣ እንደምታውቀው ሀገሪቱ ውስጥ በተፈጠረው ችግር ምክንያት ይህን ያህል እንደው ብዙም ደስ የሚል ድባብ ያለው ነገር አይደለም። እንደውም እኮ እንደምታውቀው እኛ አንዱ አባባላችን በዚህ በዘመን መለወጫ እድሜ ለንስሀ ዘመን ለፍስሀ የሚል ነው። ከፍስሀ ጋር ከደስታ ጋር ሲሆን ነው እንግዲህ ዘመን የሚያምረው እና የብዙዎች ልብ በዚህ ሰሞኑን በተፈጠረው ሁኔታ ልባቸው እንደተሰበረ አይነት ነገር ነው እና እንደው የገበያውም ስሜት የሕዝቡም ስሜት ከዚህ ጋር ተያይዞ በመሆኑ ትንሽ እንደው የቅዱስ ዮሐንስ በዓላችንን ፈዘዝ የሚል መልክ የሰጠው አይነት ይመስላል። በተረፈ ግን ያው ገበያው ይኖራል። ሰሞኑን አሁን ሰዎች ሲያጫውቱን፣ ሴቶቹም ወንዶቹም ወደ ገበያ ብቅ ያሉት ቤውን ስታይ ዶሮውን ስታይ ድሮ ሙክት የምንገዛበት ሶስት መቶ ብር ዛሬ የዶሮ ዋጋ ሆነዋል። ክፍለ ሀገር ራሱ ከመቶ ሀያ መቶ ሰላሳ ብር በላይ ነው ዶሮ። እንቁላል እንደዚሁ ከሶስት ብር በላይ ነው እና በጣም ውድ ነው ዘንድሮ። እና እንግዲህ ይሄ በልዩ ልዩ ምክንያት ነው። በዛ ላይ ደግሞ ያው ሰሞኑን ሲነገርም እንደምንሰማው ከክፍላት ሀገር እነዚህ የአመት በዓል ውጤቶች ወደዚህ እንዳይደርሱ አንዳንድ ሙከራዎችም ይደረጋሉ የሚል ነገር ስላለ በዛ በዛ ሁሉ ምክንያት ትንሽ ደብዘዝ ያለ ይመስላል። ግን በዓሉ ያው ቀጥሏል። በዓሉን በሚያከብሩት ሰዎች ዘንድ ያው መታወሱ መከበሩ አልቀረም። ደግሞ ከሁሉም በላይ የገበያን ሁኔታ ለማወቅ እኛ ይሄን ፕሮግራም የቀረጽነው ባለፈው ሐሙስ ነው። አየር ላይ የዋለው ዛሬ እሑድ የእንቁጣጣሽ እለት የዕለት ውለት ነው ቅዳሜ እንደ ትላንት ቀርጸም ቢሆን ኖሮ ፕሮግራሙን የበለጠ ስለ ገበያው እናውቅ ነበርና። ልክ ነህ ይባላል ብሎ ከማለፍ በስተቀር ምንም ማድረግ አንችልም። ልክ ነው። አንዳንድ ሁኔታዎችን እንደሰማ ነው። ወደ መቶ አርባ ያህል ሸማቾች የህብረት ስራ ማህበር አሉ። ለምሳሌ አዲስ አበባ አካባቢ አምስት ቡድኖች አሉ። በእነሱ ተከፋፍለው በተቻለ መጠን ዋጋ ሊያረጋጋ የሚችል ይህን ያህል ብዙም እንደው ጎላ የዋጋ ለውጥ ይኖረዋል ለማለት ሳይሆን በዛ በኩል ጥረት እየተደረገ መሆኑን ከመንግስትም በኩል እንደተነገረ ነው። ግን አሁን የጤፍን ዋጋ ያየህ እንደሆነ በሶስት በአራት መቶ ብር ጨምሯል ሰሞኑን ብቻ እና ትንሽ የበዓሉ ስሜት ኪስ የሚጎዳና የሚያራቁትም አይነት ነው። ለሁሉም ግን ዘመን መለወጫ የእስልምና እምነት ተከታዮችም የክርስትና እምነት ተከታዮችም የሁሉም ሃይማኖት ተከታዮችም በዓል በመሆኑ ያው ይከበራል። እንግዲህ የሞቱትን እያሰብን ለቤተሰቦቻቸው ሐዘናችንን እየገለጥን በአጋጣሚ ደግሞ ባይገርማ አዲሱ ልብ ብላ ሆን አላውቅም እንጂ ነገ እኮ ያረፋን በዓል ነው። አዎ ትዝ ብሎናል። እኛ መልካም በዓል እንላለን። የዕለት ሁለት ነገም ከእስልምና እምነት ተከታዮች ዘንድ አንዳንድ ውይይት እናደርጋለን አብረን በዓሉን በሚመለከትና አልረሳ ነው እንግዲህ ዋጋውን እንግዲህ ትንሽም ያስወድደው ይሆናል ብለን የበጉን የሙክቱን ያሰብ ነው። ይሄ እንግዲህ እንደዚህ ዓመት በዓሉ በተለይ እስልምና እምነት ሲደራረብ በዚህ በአረፋ በዓል እንደዚሁ ለተቸገሩ ወገኖች የሚረዱበት የሚያበሉበት በመሆኑ እንደዛ ነው። ለሁሉም አዲሱ መስከረም እንግዲህ ድሮ ትምህርት ቤት ሰኔ ሰላሳ ቀን ሲዘጋ ነው ወይ ልንለያይ ልንበታተን ዳግመኛ ለመምጣት ተስፋ ሳይኖረን ብለን ልክ ከክረምቱ መግባት ጋር እኛም ወደ የቤታችን እንገባ ነበርና እንደምታስታውሰው በመስከረም ደግሞ ስንመለስ፣ መስከረም መስከረም መስከረም ለምለም፣ ከወራቱ ሁሉ እንዳንቺ የለም፣ ደመናውም ሸሸ እያጉረመረመ በመስከረም ማማር እየተደመመ እያል እንግዲህ በሙዚቃውም በምኑም እያደረግን በዓሉን ማክበር ነዋ። እንደው ቅድም እንዳልከው እንቁጣጣሽ፣ አዲስ ዓመት የሁሉ የኢትዮጵያውያን በዓል ነው። የኢትዮጵያ አዲስ ዓመት እና የሃይማኖት አይደለም እንዳልከው። ይሄን በዓል የዛሬውን እስልምና እምነት ተከታዮችም፣ ክርስቲያኖችም፣ ሃይማኖት የሌላቸውም ኢትዮጵያውያን የሆኑ ሁሉ የሚያከብሩት ነው። መልካም አዲስ ዓመት እንመኛለን። እንደው በዚህ በገበያው ጀመር ነው፣ ወደኋላ ደግሞ እንመለስና ስለ በዓሉ ትርጓሜ እንቁጣጣሽ ምንድን ነው ርሳ ለምን ተባለ፣ ቅዱስ ዮሐንስ ለምን ተባለ የሚለውን በየጊዜው እንደው እናነሳለን። ቢሆንም እለቱ እና ቀኑ ስለሆነ ደግመን ብናሰማው መልካም ነው። አንተም በዛ በኩል ያለህን ትነግረናለህ። እንግዲህ ወደኋላ በጣም ጥሩ ነው። አዲሱ በጣም ጥሩ ነው። እኔም አመሰግናለሁ። Selas elgush bir

የግርማ ነጋሽ ተወዳጅ ዜማ ምን ነው ተለየሽ፣ መስከረም ሳይጠባ አንዳንድ ሰዎችን ትንሽ ትዝታ ውስጥ ሊያስገባ ይችላል። ወቅቱ እንደምታውቀው በኢትዮጵያ ችግር አለ፣ ሕይወታቸውን ያጡዋሉ፣ ቤተሰብ ሐዘን ላይ ያለና ምናልባት በዚህ በአመት ባል ሲለዩቸው የግርማ ነጋሽ መጥፎ ትዝታ ውስጥ ሊከታቸው ይችላል። ግን ቅድም እንዳንሉ እኛ ደግሞ በአሉንም እያከበርን ሁኔታዎችን የሚያስታውሱ ከዜማውም ከግጥሙም ከምኑም ስላልን በዛ መሰረት ነው ግርማን የጋበዝ ነው። ግርማ ፉጨት መቻሉን አላውቅም ነበር። ዘርመኛ ጓደ ቅርብ ነን ባ አብረን ብዙ ሰርተናል። አንድ ግቢ አብረን ኖረናል። እና ሲያፏጭ በደንብ አላስታውስም። አሁን ደውዬ እጠይቀዋለሁ። ሌላ ሰው ጎኑ አፏጭቶ ከሆነ በምን ታውቃለህ? በጥሩ ዜማ ነው ያፏጨው ሰው ግርማ የሚሆን ወዳጁ። ለማንኛውም አረጋግጠል